ጤና ይስጥልኝ። እንዴት አመሻችሁ? ከአሜሪካ ድምፅ ዋሽንግተን ዲሲ የዛሬ ዕለተ አርብ ጥር 14 2013 ዓ.ም የጋቢና ቪኦኤ መሰናዶ ጀምሯል። ጆ ባይደን 46ኛው የአሜሪካ ፕሬዚዳንት ሆኖ ከትላንት በስቲያ ተሾመዋል። በዚህ በዩናይትድ ስቴትስ የሚኖሩ ኢትዮጵያውያንና ና ትውልደ ኢትዮጵያውያን ከአዲሱ አስተዳደር ምን ይጠብቃሉ? ህዝቡ በሰላምና ተረጋግተው እንዲኖር ከሚያስችሉት ነገሩ አንዱ የመንግስት ስርዓት ነው። የተከበረ የመንግስት ስርዓት መኖር እና ህዝቡ የሚተማመንበት መንግስት መኖር መፍጠር መቻል ነው። እየሰማችኋቸው ዶክተር ፍሳሸቱ ነው። ምልከታቸውን ያጋሩናል። የወሎ ዩኒቨርሲቲ የዘንድሮ ተመራቂና ልዩ ልዩ ሽልማቶችን አጠቃላይ አሸናፊ ትዕግስት መኮንንም የምሽቱ የጋቢና ልዩ እንግዳ ናት ሀብታሙ ስዩም በዜናዎቹ ኤልያስ አስማረ በቅንብሩ እንዲሁም እኔ ኤደን ገረመው በመስተንግዶ አብረናቸው ልንቆይ ዝግጅታችንን ጨርሰን ወደ እናንተ መጥተናል ምርጫችሁ ስላደረጋችሁን እያመሰገንን አሁን ወደ ዜናዎቹ እንሻገራለን አመሰግናለሁ ኤደን። ዩናይትድ ስቴትስ የኮቪድ-19 ክትባትን ለድሃ ሀገሮች ለማዳረስ የሚንቀሳቀሰውን ዓለም አቀፍ ኅብረት እንደምትቀላቀል ዋናው የሀገሪቱ የተላላፊ በሽታዎች አዋቂ ዶክተር አንቶኒ ፋውቺ አስታውቀዋል። የዩናይትድ ስቴትስ የአለርጂና የተላላፊ በሽታው ተቋም ዋና ዲሬክተር የአዲሱ ፕሬዝደንት ጆ ባይደን የጤና ጉዳዮች ዋና አማካሪ ፋውቺ ትናንት ከዓለም የጤና ድርጅት የሥራ አስፈጻሚ ቦርድ ጋር በርቀት በቪዲዮ በተካሄደ ስብሰባ ባደረጉት ንግግር ኮቬክስ በሚል ምጸረ ቃል በዓለሙ የጤና ድርጅት መሪነት የተቋቋመውን የኮቪድ-19 ክትባት ተደራሽነት ተቋም ሀገራቸው እንደምትቀላቀል ገልጸዋል። የጀርመን ፕሬዚደንት ፍራንክ ዋልተር ስታይማንየር በኮቪድ-19 ሳቢያ የሞቱ ዜጎች መታሰቢያ እንዲሁን በቤልቪው ቤተ መንግስት መኖሪያ ቤታቸው አንደኛው መስኮት ላይ መብራት በርቶ እንዲቆይ ማድረጋቸው ተገለጸ። በኮቪድ ምክንያት ያለቀው ሰው እንደ ዋዛ ባሕዝ ተገልጾ የሚታለፍ አለመሆኑን ታሳቢ በማድረግ ሁሉም ሰው ይህንኑ ቢያደርግ ብለው ፕሬዚዳንቱ ተማጽነዋል። የሞቱትን ሰዎች በግል በስም ወይንም ቤተሰቦቻቸውን ባናውቅም የሚወዷቸው ቤተሰቦቻቸው ለዘለቂታው በሐዘን መመታታቸውን አንረሳውም ሲሉ አክለዋል። የደቡብ አፍሪካ የጸረ ኮቪድ-19 ዘመቻን በተመለከተ የመንግስቱ ዓለም አቀፍ ቃል አቀባይ በመሆናቸው የሚታወቁት ሚኒስትር በኮቪድ-19 ህመም ሳቢያ በድንገት ማረፋቸው ተገልጿል። ፕሬዚደንት ሴሪል ራሞፎሳ የ61 ዓመቱ አማካሪያቸው ጃክሰን ሙቴምቤ ህልፈት እንዳስደነገጣቸውና እንዳሳዘናቸው ገልጸዋል። ስድስት ሚኒስትሮች በኮቪድ-19 በተያዙባት ደቡብ አፍሪካ በበሽታው ለህልፈት የተዳረጉ የመጀመሪያው ሚኒስትር ናቸው። ሀብታም ስዩምን ለዜናዎቹ እናመሰግናለን። የጋቢና ቪኦኤ መሰናዶ ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረሞኔ። ወደ ዕለቱ አብይ ርዕስ እንሻገር። ጆ ባይደን አርባ ስድስተኛው የአሜሪካ ፕሬዚዳንት ሆኖ ከትላንት በስቲያ ተሾመዋል። በዚህ በዩናይትድ ስቴትስ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ከአዲሱ አስተዳደር ስለሚጠብቁት ተስፋና ስጋት እንዲያጋሩን በተከታታይ እንግዶችን በመጋበዝ ሀሳባቸውን እናሰማችኋለን። ለዛሬ የኢትዮጵያ የሽግግር ምክር ቤት የዩኒቲ ዩኒቨርሲቲ መስራች የነበሩትና በተለያዩ ማህበራዊ እንቅስቃሴዎች ተሳታፊ የሆኑትን ዶክተር ፍስሐ እሸቱን ሀብታሙ ስዩም መልከታቸውን ጠይቋቸዋል። እንደሚከተል ይቀርባል። ዶክተር ፍሳሸቱ ኢትዮጵያና ኢትዮጵያንም በሚመለከቱ የፖለቲካ የትምህርትና ማህበራዊ ክንውኖች ተሳትፎ ብዙ አድማጮች ያውቀውታል። ሰሞነኛውን የአሜሪካ ፕሬዚደንት ሲመት በተመለከተ ለአጭር ቃለ ምልልስ ስለተባበሩኝ በመጀመሪያ በእጅጉ አመሰግናለሁ። አመሰግናለሁ። እግዚአብሔር ስጥልኝ ድልን። እንግዲህ ጆ ባይደን አርባ ስድስተኛው የዩናይትድ ስቴትስ ፕሬዚደንቱ ነው በ ትናንትና ሁለት ቃለ መሐላ ፈጽመዋል። እንደ ዩናይትድ ስቴትስ ነዋሪ፣ እንዲሁም የኢትዮጵያ ማህበረሰብ አባል ባይደን በመጪው አራት ዓመታት እንዲያመጡት የሚፈልጉት ለውጥ ምንድን ነው? እንግዲህ ላለፉት አራት ዓመታት ሁላችንም እንደምናስታውሰው እጅግ በጣም የሚያሳዝን በአሜሪካ ውስጥ ለማሰብ ማይ የሚቸግሩ ክስተቶችን ስንመለከት ነዋሪም ሆነን አልፈንበታል። ከምንም በላይ ትልቁ ነገር በአሜሪካን መካከል እየተፈጠረ ያለው አለመተማመን ጥላቻ የመንግስት ስርዓት በአንድ ሀገር ውስጥ ሕዝቡ በሰላም እና ተረጋግቶ እንዲኖር ከሚያስችሉት ነገሩ አንዱ የመንግስት ስርዓት የተከበረ የመንግስት ስርዓት መኖር እና ሕዝቡ የሚተማመንበት መንግስት መኖር መፍጠር መቻል ነው እና ያ ሕዝቡ በመንግስት ላይ ያለውን እምነት እንዲያጣ የተደረገበት ሁኔታ መቀየር መቻሉ ትልቅ ነው እና ባይደን በከፍተኛ ሁኔታ ሊያመጧቸው ይገባል ብዬ የምለው ለውጥ በተለይ በህዝብ መካከል ያለውን መከፋፈል፣ አሜሪካን ህዝብ ፕራክቲካሊ ለሁለት የተከፈለበት ሁኔታ ያለበት ጥላቻ በከፍተኛ ሁኔታ የገነነበት በተለይ ደግሞ በዘር እንደዚሁም ደግሞ እኛ ከውጭ ኢሚግራንት ሆነን አሜሪካ ውስጥ የምኖር ማህበረሰብ በከፍተኛ እኔ በበኩሌ አሜሪካ ውስጥ እንደዚህ አይነት ነገር ይኖራል ብዬ የማስብበት ዘመን ያልተፈጠረበት ሁኔታ ነበር የነበረው እና ያንን የመቀየር የተፈጠረውን ቁስል እንዲድን የማድረግ ከፍተኛ ስራ ይጠበቅባቸዋል። ያንን ለውጥ ማምጣት አለባቸው ብዬ ነው ማምነው። በእርግጥ ባይደን የዴሞክራት ፓርቲ ተመራጭ ናቸው ግን ለህብረተሰቡ እንግዲህ በባለ ስሜታቸው ላይ እንደተናገሩት እኔ ሁሉም አሜሪካዊ ፕሬዚዳንት ነኝ እንዳሉት ሁሉ ሆነው መገኘት አለባቸው ብዬ ጠብቃለሁ። ቀደም ብለውም ጠቅሰውታል። የቀድሞው ፕሬዚደንት ዶናልድ ትራምፕ እና አዲሱ ፕሬዚደንት ጆ ባይደን የተለያየ አመራር ፍልስፍና ያላቸው መሪዎች ናቸው። ከዚህ ጋር ተያይዘው አዲሱ ፕሬዚደንት ይገጥማቸዋል የሚሏቸው ፈተናዎች ወይንም ስጋቶችስ አሉ ወይ? እኔ ከከፍተኛው መከራና ስጋት የሚሆነው ያው ኤክስትሪሚዝም ነው። በተለይ ዘረኝነት በከፍተኛ ሁኔታ አሜሪካ ውስጥ ሊታሰብ በማይችል ሁኔታ እየተስፋፋና እያደገ የመጣበት ሁኔታ ነው ያለው እና ይሄ ደግሞ እንግዲህ ሰው ሰራሽ የምንጨምር ሊሆን ይችላል ወይንም ደግሞ ተፈጥሯዊ ነው ምለው ነው ምክንያቱም ያው የነጭ ማህበረሰብ በተለይ የተወሰኑ እንትኖች የወደፊት ነጩ ቁጥር ማይኖሪቲ ይሆናል የሚል ስጋት ያለባቸው። ከዚህ አኳያ የሰርቫይቫል እንትን ትግል እያከናወኑ ያለበት ሁኔታ ነው ያለው እና ከያ ነገር በቀላሉ የሚለቅም አይሆንም። በታውቃለህ፣ ግን ሁለት ፓርቲዎች ናቸው ያሉት የዲሞክራቶች እና የሪፓብሊካን ፓርቲ ነው እና የሪፓብሊካን ፓርቲ ሪሊ ፕሮግሬሲቭ የሚባሉ አይዲያዎች ፕሮግሬሲቭ አይዲያ ማለት እንግዲህ ያው ከእኩልነት ጋር በተገናኘ ከአቦርሽን ጋር በተገናኘ ከኢሚግራንትስ ራይት ጋር በተገናኘ በኢኮኖሚ ማመራር ሂደት ውስጥ በተገናኘ ብዙ ነገሮች አሉ። ከኢኮኖሚ ጋር ለምሳሌ የጤናን ነጻ የማድረግ ትምህርት ጋር በተገናኘ የተማሪዎችን ዕዳ መሰረዝ፣ ኮሌጆችን ነጻ ማድረግ ሊበራል የሚባሉ ሀሳቦች ከሃይማኖትም ጋር በመደበላለቅና ደግሞ የነጭን የበላይነት በመቀነስ እና ኢንፋክት ማጆሪቲ ያደርጋል በሚለው ሂደት ውስጥ ፓርቲው በከፍተኛ ሁኔታ በዚህ እንትን ላይ አክራሪ በሆኑ ኃይሎች የተያዘበት ሁኔታ ነው ያለው እና ያ ነገር ሊቀየር እስካልቻለ ድረስ ወደፊትም ቢሆን ጥሩነቱ፣ አሁን ለባይደን ጥሩ የሚሆነው ኮንግረስን ያው ሁለቱንም ሀገሮች አትሊስት ዲሞክራቶች መቆጣጠራቸው በመጠንም ቢሆን ቀላል ሊያደርገው ይችላል፣ ግን ስቲል ቀላል አይሆንም እና የሚገጥማቸው ትልቁ ችግር አክሮስ ተ አይል ሁለቱንም ፓርቲዎችን አስተባብረው በቀጣዩ ሂደት ላይ በሚደረጉ እንቅስቃሴዎች የሁለቱንም ፓርቲዎችን ድጋፍ አግኝቶ ስራዎችን በቀላሉ ለመስራት እና ራዲካል የሆኑ ፖሊሲዎችን በማውጣት ረገድ ቀላል እንደማይሆን ሁላችንም መጠበቅ አለብን። የዋዎች መሆን የለብንም። ግን እኔ አንዱ የምመካበት ነገር ባይደን ከአርባ ዓመት በላይ የፖለቲካ ጥበብን የተካኑ ሰው ናቸው። በሚታወቁበትም አንዱ አክሮስተ አይል በሁለቱም ፓርቲዎች ጋር የመስራት ክሎታቸው ነው። እና ከዛ በመነሳት እርግጠኛ ነኝ ወጡታል ብዬ ተስፋ አደርጋለሁ። ይህንን መሰናዱ በርካታ ኢትዮጵያውያን ወጣቶችም ያዳምጡታል። ከዩናይትድ ስቴትስ የስልጣን ሽግግር ሂደት ኢትዮጵያውያንና ትውልድ ኢትዮጵያውያን ወጣቶች፣ የፖለቲካ ሰዎች ሊማሯቸው የሚገቡ ጉዳዮች ይኖሩ ይሆን? በጣም በጣም እንግዲህ ብዙ የምንማረው ነገር አለ። አንደኛ ውስጥ ገብተን መሳተፍ አለብን ነው። እኔ አሁን የአሁኑ ምርጫ ደስ የሚለኝ በበርካታ ቦታዎች ኢትዮጵያን ተሳትፎ አንዳንድ ቦታ እንዲያውም ኢትዮጵያውያን የመመረጥ እድል ያገኙበት ነው እና የእያንዳንዱ የእያንዳንዳችን ዕለታዊ ኑሮ በፖለቲከኞች በሚያደርጉት እንቅስቃሴ ያው አፌክትድ ይሆናል። ይህን ማወቅ መቻል አለብን እና በሚደረጉ ማናቸውም ሂደቶች ማለት ነው ራሳችን አግለን ባይተዋር ተመልካች ነው የሚባለው ሆነን የትም ሄዳን አንችልም እና ከዚህ ትልቅ ትምህርት የምናገኘው በአሁኑ ሰ ሪሊ ሬሊ ካያችሁት ዶናልድ ትራምፕ በአሜሪካን የሪፐብሊካን የፕሬዚዳንት ተወዳዳሪነት ሂደት ያገኙት ድምፅ ቀላል አይደለም። ሬከርድ ሰብረዋል። ከሰባ ሚሊዮን በላይ ሕዝብ መርጧቸዋል። ግን ኦንሊ ወይ ባይደን ያሸንፉበት ምክንያት ህዝቡ በመሳተፉ ነው ህዝቡ በንቂስ ወጥቶ በመሳተፉ ነው እና ይሄ ከዚህ የምንማረው ምንድን ነው በማናቸውም የፖለቲካ ሂደት ውስጥ ራሳችንን የራሳችን እጣ ፋንታ በሚወስኑ የፖለቲካ ሂደት ውስጥ ቀጥተኛ ተሳታፊ መሆን ምን ያህል ውጤታማ እንደሚያደርገን እኛይት በተለይ ወጣቶቹ ትልቅ ብዙ ጊዜ ማይሳተፉት ምርጫ ላይ ወጣቶቹ ናቸው ከዚህ ብዙ ትምህርት መቅሰም አለባቸው ብዬ ነው ማስበው ነጻ ሸቱንና ሀብታሙ ስዩምን ለቆይታቸው እናመሰግናለን። በማዳመጥ ላይ የምትገኙት ጋቢና ቪይን ነው። ትዕግስት መኮንን ሰሞኑን ከወሎ ዩኒቨርሲቲ ከተመረቁ በሺዎች ከሚቆጠሩ ተማሪዎች መካከል አንዷ ናት። ትዕግስት ሰሞኑን የትኩረት ነጥብ ሆናለች። ለዚህ ምክንያቱ ደግሞ ዘንድሮ ዩኒቨርስቲው በተለያዩ ዘርፎች ያዘጋጃቸውን ሽልማቶች በሙሉ ጠቅልላ መውሰዷ ነው። መስፍን አድራጌ ከትዕግስት ጋር ባደረገው አጭር ቆይታ ስለ ስኬቷ ሚስጥር የተረዳውን ያሳውቀናል። የሀያዎቹን መጀመሪያ የተቀላቀለችው ትዕግስት መኮንን ተውሎ ያደገችው ደሴ ከተማ ቆርቆራ አካባቢ ፊደል ቆጥራ ከዩኒቨርሲቲ የተመረቀችውን በትውልድ ቀይዋ በተቆረቆረው ወሎ ዩኒቨርሲቲ ነው። ሰሞኑን የዩኒቨርሲቲው በመጀመሪያ ድግሪ ያሰለጠናቸውን በሺዎች የሚቆጠሩ ተማሪዎች ሲያስመርቅ፣ ትዕግስት የዕለቱ ኮከብ የትዕይንቱ ድምቀት የዝግጅቱ ክስተት ነበረች። በአምስት ዘርፎች የተዘጋጁትን ሽልማቶች ጠራርጋ በመውሰድ 3.98 በማምጣት ታዳሚውን አጃኢብ ያሰኝተዋለች። ካሉት ኮሌጆች አምስት ዲፓርትመንት አለ። ከአምስቱም አንደኛ በመውጣት የሜዳሊያ ሽልማት ነው የመጀመሪያው። ሁለተኛ ደግሞ ከግቢው ውስጥ ካሉ ሴት ተማሪዎች አንደኛ በመውጣት የስልክ ሽልማት ናቸው። ሶስተኛ ከግቢው ካሉ ሴት እና ወንድ ተማሪዎች አጠቃላይ አንደኛ በመውጣት የስልክ ሽልማት ሳገኝ፣ አራተኛው ልዩ የዋንጫ ተሸላሚ ተብዬ የግቢውን ዋንጫ ወስጃለሁ። አምስተኛው ደግሞ አሁንም ልዩ የዋንጫ ተሸላሚ ተብዬ የሁለቱንም ካምፓሶች ወይም ደግሞ ግቢ ዋንጫ የወሎንና የኮምቦልቻን ማለት ነው። ሁሉንም ዋንጫዎች እና ሁሉንም ሽልማቶች ነው ጠራርገሽ የወሰድሽው፣ ምን ስሜት ፈጠረብሽ? ይሄን ነው ብዬ አልገልጾም። ምክንያቱም እንደዚህ ይሆናል ብዬ ጠብቄውም አስቤውም አላውቅም። ያው ቢሆን ቢሆን ብዬ ማስበው ከሴቶች እና ከኮሌጅ ሊሆን ይችላል እንጂ ቢሆን እና ዱብዳ ሊሆነ ላ ለውጤቷ አራት መሰረታዊ ነጥቦችን ታነሳለች፦ የፈጣሪን ድጋፍ፣ የቤተሰቦቿን እገዛ፣ የመምህራኖቿን ክትትልና የራሷን ጥረት። ስኬትን ወደ ሰማይ በማንጋጠጥ ብቻ ሳይሆን ወደ ራስን በመመልከት ማሳካት ይገባል ትላለች። ትዕግስት ፈጣሪ እንዲያግዝ የሚታገሰብ እና የማሟላትን ግዴታ በማስታወስ መጀመሪያው በእግዚአብሔር ቸርነት ነው ለዚህ ውጤት እንድበቃ ያስቻለ ነገር። ምክንያቱም ከእግዚአብሔር ፈቃዱ ውጭ የሚሆን ነገር የለም የሰው ልጅ ብዙ ነገር ያስባል ያቅዳል፣ ያልማል፤ እና በእግዚአብሔር ሸርነት በእግዚአብሔር በጎ ፍቃድ ነው ለዚህ እንድበቃ ያደረገኝ። ጊዜዋን እሷ አልባሌ እያለች በምትጠራው ቦታ አታሳለፍም ቤተ መጽሐፍቱን የቤቷን ያህል ተላምደዋለች። ማደሪያ ዶርሟን ቢሆን የንባብና የጽሞና ስፍራዎቿ ናቸው። ራሴም እጥራለሁኝ ተሻልኩኝ ለመገኘት ያው ላለመበለጥም ማንኛውም ተማሪ የሚያደርገውን አደርጋለሁ አለባለሁ ክላስ ውስጥ ወደ ተከታተላለሁ። እሷ ሞልቶ ከተረፈው ቤተሰብ አልተገኘችም። የቤተሰቧ ድህነት ግን ከስኬታማነት አላገዳትም። ከፍተኛ ውጪ በሚጠይቁ የግል ትምህርት ቤቶች ውስጥ ተምራ አላለፈችም። በህዝብ ትምህርት ቤት የቀሰመችው እውቀት ግን ከፍተኛ ውጤት እንዳታመጣ እንቅፋት አልሆነባትም። ያው ከፈጣሪ በታች የቤተሰቦቼ ይህና እኔ ላይ እንደዚህ ስኬት ልበርቃ ከፍተኛ የሆነ ድርሻ ነበራቸው። የማለት ማለት ከቤተሰቦች ሲጀምር አባቴ መኮንን ካሳ ይባላል። የሚሰራው ፖሲ በጥበቃ ስራ ነበር። እናቴ ደግሞ የቤት እመቤት ነች። ያው አይደለም። ቢሆንም በአባቴ ደሞዝ ነበር የምተዳደረው። አጠቃላይ ቤት ላይ አምስት ነን ልጆቹ። እኔ መጀመሪያ ልጅ ሲሆን አንድ ወንድና ሶስት እህቶች አሉኝ ከኔ በተጨማሪ። እና በኢኮኖሚ አንጻር ስናይ ዝቅተኛ የሚባል ናቸው። ያ ማለት እኔን ከመማር ወደኋላ አላደረገኝም። በተቻላቸው አቅም ከማንኛውም ተማሪ እንደሚማረው ሳይጎልብኝ የሚያስፈልገኝን ዋና ዋና ነገሮች አሟልተው አስተምረውኛል እና ማንኛውም ኢትዮጵያዊ ተማሪ እንደሚማረው ትምህርት ቤት በስርዓት ገብቼ የሚያስፈልገኝ ማቴሪያል ተሟልቶ ተምሬያለሁ። እና የእነሱ ሚና ከፍተኛ ነበረ። አንደኛ ምክራቸው በራሱ እና የሚሰጡኝ ሞራል በርቺ፣ አይዞሽ፣ ምንም ባናደርግልሽም እንኳን ወደፊት ታገኝዋለሽ በስራሽ ውጤትሽ የምታገኙ ነገር ስለሆነ በቃ ጎደለብኝ ብለሽ እንትን እንዳትረሽ እንደዚህ ያሉ ይመክሩኝ ነበር፣ ያበረታትኝ ነበረ እና ለዚህ እንድበቃ ያደረጉኝ ከፈጣሪ በታች እነሱ በመሆናቸው በጣም አመሰግናለሁ። እግዚአብሔር እድሜና ጤና ይስጣችሁ እና ደርሼላችኋለሁ። ተምሮ ከመመረቅ በምርቃንም ሂደት ውስጥ አሸናፊ ሆኖ ከመሸለም ባለፈ መማር ለአንቺ ምን ትርጉም አለው? መማር ለእኔ ብዙ ትርጉም አለው። አንደኛ ለውጥ ማምጣት ነው፣ ያ ማለት ሰው ነው መገኘት። አሁን ለምሳሌ በሀገራችን ላይ ብዙ ችግሮች እየተከሰተ ነው፣ ተምረን እንዳልተማር ይሆን። ምክንያቱም በፊት የነበሩትን ኢትዮጵያዊ ሰዎች ስናያቸው አመለካከታቸው ከኛ ሁሉ ተማርን ካልነው ዜጎች እየተሻለ ነበረ። እኔ ተማር እንዳልተማር ማህይቦሽ ነን ብዬ አስባለሁ። በዘር እየተከፋፈልን ያደረበት ጊዜ ስለሆነ እና መማር በራሱ ሰው ሆነው መገኘት ነው። ሴቶች በትጋት እንዲቆሙ ለስኬታማነት እንዲበቁ አሪያ ሆኜ መገኘት እፈልጋለሁ። ይህ የትዕግስት የማይታጠፍ ጽኑ እምነት ነው። ያው ሴት እንደመሆኔ ሴቶች ይበልጥ እንዲበረቱ ማድረግ ደስ ይለኛል። ምክንያቱም ሴት ልጅ አሸንፋ እንደዚህ ትወጣለች የሚል አመለካከት የላቸው። ምክንያቱም አንችልም ጓደኞች፣ ብለህ እራሱ አልችልም፣ እኔ እንደዚህ ነኝ ምናምን፣ ራሳቸውን ዝቅ የማድረግ እንትን ነበረ አላቸውም እና ያንን ነገር እንዴት መቅረፍ እንደሚችሉ እና አሪያ ለሆናችሁ ይገባል፣ ከዚህ በኋላ ለሚመጡ ሴቶች ማለት ነው። እናም ደግሞ እንደሚያሳኩትም እርግጠኛ ነኝ። ከዚህ በኋላ ያሉ ሴቶች ከኔ የተሻሉ ብዙ ስላሉ እና በርቱ፣ አላማችሁን አሳኩ፣ የሚያሰናክላችሁን ነገር ወደኋላ በመተው ለአላማችሁ ቁሙ። ኪዳን ቃል ተስፋዬ ትባላለች። ትዕግስትን ቲጂ ያለች ነው የምታቆላምጣት። እናም የመልካም ሰብእና ባለቤት ስትል ትገልጻታለች። ሶስት ነጥብ ዘጠኝ ሶስት በማምጣት እጅግ በላቀ ከፍተኛ ማዕረግ ትምህርቷን ያጠናቀቀችው ኪዳን ቃል ተሸላሚ ባትሆንም የጓደኛዋና የአብሮ አደጓ ስኬት የእሷም ስኬት እንደሆነ ትናገራለች። ከአንደኛ ደረጃ እስከ ዩኒቨርሲቲ ባለው ጉዟቸው አልተለያዩም። አብሮ በማደግ የተጠነሰሰው ጓደኝነት በአንድ ዩኒቨርሲቲ፣ በአንድ የትምህርት ክፍል አብሮ እስከ መማር ተሻግሮ በስኬት ታጅቧል። ግን በቃ ባጭሩ ሲገልጻት ምንድነው ሰብአዊነት የታደላት ማለት ትክክለኛ ሰው ሰው የሆነች ሰው ነች። ንጉስ ዳዊት ለጠዙ ሰለሞን መጨረሻ ላይ ምንድነበር ልጅ ሰሁን ብሎት ነበር የሞተው። ልክ እንደዛ ሰሁን ሰሁን ብላ የተፈጠረች ሰዋዊነትን ያሟላች ትክክለኛ ሴት ሰው ነች ነው። ለኔ ሴት እኛን መሰል ሴት ወጣቶች በተሰማሩበት መስክ ስኬታማ እንዲሆኑ መልእክት አለኝ፣ ትላለች ኪዳን ቃል። የመጀመሪያው ይቻላል ስሜትን በውስጣቸው ማሳደር ሊኖርባቸዋል እላለሁ። ይቻላል ብሎ ከጀመሩ ምንም ነገር ስለሚቻል ማለት ነው። እና ሲቀጥል ደግሞ ለሴቶች ማስተላለፍ የሚፈልገው ነገር እኛ ሴቶች ከማንም አናንስም፣ ከማንም አንበልጥም እኔም ቲጂ ሴት ነን። በተሻለ ደግሞ ቲጂ ሮል ሞዴል ነው መውጣት ትችላለች ሴት ነች። ግን ከማንም በላይ ኢቭን ወንድ ወንድሞቻችን ካስመዘግቡት ውጤት በላይ ነው አስመዝግባ እንትሪ ዳራት ላይ ደረሰችው እና ሴትነቷ ምንም ነገር አያግዳትም። እኛን የሚለየ ሴቱ እንደሚለው የጾታ መለያ ወይም ደግሞ ለስም አጠራር እንዲመች እንጂ ሌላ ምንም ነገር የለውም። ሁለታችን የምናምንበት አንድ ነገር አለ። አፈርማቲቭ አክሽን ለኛ ያስፈልጋል ምክንያቱም እኛ ስለማናንስ። የወሎ ዩኒቨርሲቲ የጋዜጠኝነትና ስነ ተግባቦት ትምህርት ክፍል መምህሩ ዘላለም ጫኔ ተማሪም መምህሩን ያስተምራል። ለዚህ ደግሞ ማሳያዎቹ ትግስትና ጓደኛዋ ናቸው ይላሉ። በተግባሪያ አስተማሩን ነገር ቢኖር የሰው ልጅ ትልቁ ሀብቱ አእምሮ እንደሆነ ነው። የኢኮኖሚ የቤተሰቦቻቸው የገኝ ምንጭ ሳያግዳቸው እንደ የትኛውም የሀብታም ልጆች ሁነን አልተማርንም ቀብተን አልተማርንም። የሚለው ሀሳብ አምሯቸውን ሳይጎዳው ይህ ሁሉ ተቋቁመው እዚህ መምጣታቸው የሰው ልጅ ትልቁ ሀብቱ አምሮ መሆኑን አስተምረውናል። ፈተና በአግባቡ ከተቀበሉት የስኬትን ጣም ያጣፍጣል። አላግባብ ከወደቁለት የነገን ተስፋ ያደናቅፋል። እንደ ወጣቶቹ ወሎ ዩኒቨርሲቲ በመካከለኛ ዩኒቨርሲቲዎች ትውልድ የሚካተት ከአስራ አምስት ዓመታት ያልተሻገረ እድሜ ያለው ቢሆንም በተለይ ሴት ተማሪዎችን ለውጤታ ማነት በማብቃት ያሳየው ጅምር ለተሻለ አፈጻጸም የሚያነሳሳ መሆኑን የዩኒቨርሲቲው አካዳሚክ ምክትል ፕሬዚደንት ዶክተር መንገሻ አየን ይናገራሉ። የተቋሙን ሁለንተናዊ ሁኔታ ጀንደር ሰንሰቲቭ በማድረግ በውጤታላቸው ላይ አዎንታዊ የሆነ አስተዋጽኦ እንዲያደርጉ እናደርጋለን። ኢንስፓየር ሊያደርጋቸው የሚችሉ ሴት ፕሮፌሰሮችን በመጥራት የሴቶች ክለብን በማቋቋም ሴታዊት የሚባል የሴቶች ክለብ አለ እኛ ግቢ። እሱ በቀጥታ ክድሚኩን አደለም የሚያግዘው ወይም ሳብጀክት ማተ ጥቁርና ያለም ትኩረት የሚያደርገው ሴት ተማሪዎቻችን በሚያጠኑት የትምህርት ፕሮግራም ውስጥ እንዴት ውጤታማ መሆን ይቻላል እነሱን የሚያነቃቃ ምልክት የሚሆን በሴቶች ጉዳይ ላይ እንዲወያዩ በማድረግ ሴቶች በምን መልኩ ውጤታማ መሆን ይችላሉ በሚለው ጉዳይ ላይ ትኩረት አድርገው በመስራቱ እንዲሁ በጣም ሰፊ የሴት ተማሪዎች ውጤታማነት አለ ብሎ ባይነገርም ግን ከቅርብ ጊዜ ወዲህ በተለይ በማዕረግ በከፍተኛ ማዕረግና እጅግ በከፍተኛ ማዕረግ የሚመረቁ የሴት ተማሪዎች ቁጥር ቁጥር ከጊዜ ወደ ጊዜ እያደገ ነው። በዚህም ተቋማችን እንደ ማኔጅመንትም መምህራኖቻችንንም በአጠቃላይ እንደገና በሰጠነው መጠነኛ ገዛ ፍሬያማ የሆኑ ተማሪዎቻችንንም ለማወደስ ለማመስገን እወዳለሁ። ሁሉንም ሽልማቶች ያሸነፈችው ከቢዝነስና ኢኮኖሚክስ ትምህርት ክፍል የመጣችው ትዕግስት የምትባለው ልጅ ነች። በውጤት ረገድ ግን በጣም የሚገርም ነው። እጅግ ከፍተኛ ማዕረግ የገቡ ሴት ተማሪዎቻችን ከትዕግስት በተጨማሪ ብዙዎች ናቸው። የሚደንቀው ደግሞ በተለይ ከቢዝነስ ኤንድ ኢኮኖሚክስ እጅግ በከፍተኛ ማዕረግ ከተመረቁት ውስጥ አንዷ የትዕግስት ጓደኛ ናት። እኛም እንደተረዳ ነው፣ ሁለቱ ተማሪዎች ዝቅተኛ ከሚባል የማህበረሰብ ክፍል የወጡ ምናልባትም ልዩ ትምህርት ቤት ገብተው የሚያንደኛ እውነተኛ ደረጃ ትምህርት ቤትን ያልተማሩ ግን በራሳቸው የእርስ በርስ እገዛ ለዚህ የበቁ ነው። እና የእነዚህ ተማሪዎች ውጤታማነትም ከመተባበር ከዛ ደግሞ ከመወዳደር ጭምር የተገኘ እንደሆነ ግልጽ ነው። ስለዚህ ለሁሉም ተማሪዎቻችን፣ በተለይ ለዩኒቨርሲቲያችን ተማሪዎች መናገር የምንፈልገው የውጤታማነት ምንጩ መተባበር ከዛ ደግሞ መወዳደር መሆኑን ማስረገጥ እፈልጋለሁ። እኒህን የቀለም ቀንዲል የስኬት ተምሳሌት የትጋት ፍሬ ዩኒቨርሲቲው አካሉ አድርጎ ለማቆየት አስፈላጊውን ሁሉ ጥረት እንደሚያደርግ ምክትል ፕሬዚዳንቱ አረጋግጠዋል። እነዚህ ልጆች ምልክት አድርጎ ማስ በማቆየት ምናልባትም ፍላጎታቸው ከሆነ ከዩኒቨርሲቲያችን ጋር ወደፊት የሚሰሩበትን ፕሮግራም ወይም እድል በማመቻቸት በተለይ በዩኒቨርሲቲያችን ማኔጅመንት አቅርበን የዩኒቨርሲቲ ማኔጅመንት በሚወስነው መሰረት እነዚህን ሴት ተማሪዎች እንዴት አድርገን እንጠቀምባቸው በአንድ በኩል ለሌሎች ምርጥ ሴት ተማሪዎችን ለማውጣት በሌላ በኩል ደግሞ እነሱን አሁን ካሉበት ደረጃ ወደሌላ ከፍ ወዳለ አካደሚክ ደረጃ እንዲሄዱ ለማድረግ የዩኒቨርሲቲው ሚና ምን ይሆን በሚለው ረገድ ላይ አይ ቲንክ የዩኒቨርስቲያችን ማኔጅመንት በአጭር ቀን ውስጥ የሚወያይበት ጉዳይ ነው። ለአሜሪካ ድምፅ ሬዲዮ መስፍን አድራጌ ነኝ ከደሴ። መስፍንና እንግዳውን እናመሰግናለን። እንደ ትዕግስት አይነት ሴቶች ይበሉ ይበርቱ እንላለን። ላለፉት አራት ዓመታት የዩናይትድ ስቴትስ ፕሬዝዳንት እና በሀገሪቱ የሚገኙ መገናኛ ብዙኃን የነበራቸው ግንኙነት ተቃርኖ የሞላበት የነበረ መሆኑን ተከትሎ የፕሬስ ነጻነት ተሟጋቾች ግንኙነቱ እንደገና እንዲታደስ ጥሪ እያቀረቡ ነው። የአሜሪካ ድምጿ የፕሬስ ነጻነት ኤዲተር ጄሲካ ጃሬት በዚህ ዙሪያ ያጠናቀረችውን ዘገባ ስመኞሽ የቆየ ታቀርብልናለች። በዩናይትድ ስቴትስ የሚሰሩ ጋዜጠኞች የሚሰሩበት ሁኔታ ከጊዜ ወደ ጊዜ አስቸጋሪ የሆነ መጥቷል። ከተቃውሞ ሰልፈኞች ወይም ህግ አስከባሪዎች በየጊዜው ከሚደርስባቸው ጥቃትና ስድብ በተጨማሪ የዩናይትድ ስቴትስ ፕሬዝዳንት ከነበሩት ዶናልድ ትራምፕ ከፍተኛ የቃላት ውርጅብኝ ሲደርስባቸው ቆይቷል። የትራምፕ ደጋፊዎች የአሜሪካ ምክር ቤት ላይ ጥቃት ባደረሱበት ጊዜም አሶሺየትድ ፕሬስ የተሰኘው የዜና ወኪል የስራ እቃዎችን ሰባብረዋል፣ ጋዜጠኞችን ተሳድበዋል፣ ድብደባ ፈጽመዋል። በምክር ቤቱ መግቢያ ላይም ሚዲያዎችን ግደሉ እያሉ ሲጮሁም ተሰምተዋል። ባለፉት አራት ዓመታት ውስጥ ሲኤንኤን የዜና ማሰራጫ ጣቢያ በቤት ውስጥ የተሰሩ ቦምቦች ደርሰውታል። በአናፖሊስ በሚገኝ ካፒታል ጋዜት የተሰኘ ሚዲያ ውስጥም አንድ የታጠቀ ሰው ገብቶ አምስት ሰዎችን ገድሏል። ስደተኞች በደቡብ ምዕራብ ድንበር ላይ ያዘጋጁትን ትዕይንት ለመዘገብ የሄዱ ጋዜጠኞች ላይ መንግስት ሰላይ መድቦ ተከታትሏቸዋል። የብሔራዊ ሚዲያ ክለብ ፕሬዝዳንት የሆኑት አንጀላ ግሬሊንግ ኬን በአሜሪካ ጋዜጠኞች ላይ ስለሚደርሰው ነገር ሲያስረዱ እንዲህ ይላሉ። ነገሩ ፕሬዝዳንቱና የእሳቸው ደጋፊዎች በሚዲያው ላይ የሚዘገበውን ነገር ያለመውደዳቸው ብቻ አይደለም። ያ ምንም ማለት አልነበረም። ነገር ግን ያደረሷቸው ጥቃቶች በጋዜጠኞች የአካል ደህንነት ላይ ትልቅ አደጋ የደቀነ ነበር። ትራምፕ በተደጋጋሚ ሚዲያዎች ለእሳቸው ያላቸው አመለካከት መጥፎና ያላግባብ እንደሆነ በመግለጽ ይከሱ ነበር። ኬን ግን ይህ በዶናልድ ትራምፕ ላይ ተለይቶ የደረሰ አይደለም ይላሉ። ማንኛውም ፕሬዝዳንት ወይም የትኛውም መሪ በሚዲያ ሲዘገብ አብዛኛውን ጊዜ እየተሞካሽ አይደለም። ብዙ ጊዜ ዜና የሚሆነውም እሱ ነው። ስለዚህ ዶናልድ ትራምፕ የሚያነሳቸው ነገሮች እውነትነት አላቸው። ብዙ በጥልቅ ሊፈተሹ የሚገቡ ነገሮችም አሉ። ግና ያ የመገናኛ ብዙሃን ስራ ነው መሆን ያለበት። ተቺዎች እንደሚሉት ዩናይትድ ስቴትስ በዓለም አቀፍ ደረጃ ለፕሬስ ነፃነት ታደርገው የነበረው ድጋፍና ታሪካዊ መሪነት እጅጉን ቀንሷል። ለዚህ እንደ ምሳሌ ሆኖ የሚጠቀሰው የዋሽንግተን ፖስት ዘጋቢ የነበረው ጀማል ካሾጊ ላይ ኢስታንቡል በሚገኘው የሳውዲ ቆንጽላ ጽህፈት ቤት ለተፈጸመው ግድያ አሜሪካ የሰጠችው ምላሽ ነው። ፔን አሜሪካ የተሰኘው የሰብአዊ መብቶችና የመናገር ነጻነት ቡድን መሪ የሆኑት ሱዛን ኖሴል ለአሜሪካ ድምጽ በስልክ ሲናገሩ አሜሪካ የጋዜጠኛው ግድያ እንዳላሳሰባት ይገልጻሉ። የጀማል ካሾጊን ጉዳይ በተመለከተ የጋዜጠኛው በአስከፊ ሁኔታ መገደል ከሳዑዲ መንግስት ጋር ያላቸውን ግንኙነት እንዲያበላሽባቸው እንደማይፈቅዱ በግልጽ አሳይተዋል። ኖሴል አክለው እሳቸው እንደሚወክሉት አይነት ለፕሬስ ነጻነት የቆሙ ድርጅቶች የታሰሩ ጋዜጠኞችን ለማስፈታት የሚያደርጉት ጥረት በአሜሪካ መንግስትና ከዓለም ሀገራት ጋር ያላቸው ሁለትዮሽ ግንኙነት ካልተደገፈ ውጤቱን ያጣል ይላሉ። የአሜሪካ የውጭ ጉዳይ ሚኒስትር ነጻ ሚዲያዎች የሚያሳዩትን ጀግንነትና ቁርጠኝነት ያበረታታል። በሚያወጣቸው መግለጫዎች ላይም በፖለቲካ ምክንያት በጋዜጠኞች ላይ የሚደርስ እስር፣ የአጥቂዎቻቸው ለፍርድ አለመቅረብ እና በተለይ በሴት ጋዜጠኞች ላይ የሚደርስን ጥቃት ያውግዛል። የዋይት ሀውስ ቤተ መንግስትም እንደ አውሮፓውያን አቆጣጠር ከ2012 ጀምሮ በሲሪያ ዱካ የጠፋውን ጋዜጠኛ ለማግኘት የሚያደርገውን አሰሳ ጨምሮ የተለያዩ ስኬታማ ስራዎችን ሰርቷል። አሁን ስልጣን የተረከቡት ጆ ባይደን የጋዜጠኞችንና የመብት ተከራካሪዎችን መብት እንደሚያስከብሩና መንግስት ከሚዲያ ጋር ያለውን ግንኙነት እንደሚያድሱ ተናግረዋል። ነገር ግን ባይደንም ቢሆኑ በፕሬስ ነጻነት ዙሪያ ያላቸው ታሪክ በጣም ጥሩ የሚባል አልነበረም በኦባማ ና በባይደን አስተዳደር ወቅት በተለይ መረጃ ማግኘት አስቸጋሪ እንደነበርና መረጃ የሚሰጡ ሰዎች ላይ ምርመራ ማድረግ እንዲሁም የጋዜጠኞችን የስልክ ልውውጥ መመዝገብ አይነት ተግባሮች ይፈጸሙ እንደነበር ኬን ያስታውሳሉ እነዚህ በጣም አደገኛና በአሜሪካ ውስጥ ያልተለመዱ ነገሮች ናቸው። አንዳንዶቹ ደግሞ በኦባማ ና በባይደን አስተዳደር የተፈጸሙ ናቸው። ስለዚህ ስለ ፕሬስ ነጻነትና መረጃ የማግኘት መብት የምንከራከር ሰዎች በባይደን ና በሀሪስ አስተዳደር ምን ሊፈጠር እንደሚችል በጥንቃቄ እየተከታተልን ነው። ሱዛን ኖስልም የፕሬስ ነጻነት መብት ተከራካሪዎቹ በዋነኛነት የሚጠይቁት ተቃውሞዎችና ረብሻዎች በሚነሱበት ጊዜ ለጋዜጠኞች የተሻለ ከለላ እንዲደረግላቸውና የአሜሪካ መንግስት ለፕሬስ ነጻነት ድጋፉን መስጠት እንዲቀጥል መሆኑን ይናገራሉ። የባይደን አስተዳደር በእያንዳንዱ ኢላማ በሆነ ጋዜጠኛ ስም ወጥቶ መናገር መጀመር አለበት። በዩናይትድ ስቴትስ አዲስ ፕሬዝዳንት ስልጣን መረከቡን ተከትሎ ጋዜጠኞችና የመብት ተከራካሪዎች የፕሬስ ነጻነት ሀገሪቱ ቅድሚያ የምትሰጠው ጉዳይ እንዲሆን ግፊት ማድረጋቸውን ይቀጥላሉ። ጄሲካ ጃሬት ላጠናከረችው ዘገባ ስመኞሽ የቆየ ከፌርፋክስ ቨርጂኒያ። አድማጮቻችን በኮቪድ-19 ምክንያት ከየመኖሪያ ቤታችን ሆነን የምናሰናዳላችሁ ጋቢና ቪኦኤ እዚህ ላይ ተጠናቀቀ በዝግጅቶቻችን ላይ ያሏችሁን አስተያየቶች በፌስቡክ ገጻችን ቪኦኤ አምሃሪክ በትዊተርም እንዲሁ ጋቢና ቪኦኤን በመጠቀም አድርሱ ጋቢና ቪኦኤ አት ቪኦኤኒውስ ዶት ኮም የኢሜል አድራሻችንን ተጠቀሙ ሰለሞን አባተ በአርቶቱ ኤልያስ አስማረ በመርሃ ግብር ቅንብሩ ሀብታሙ ስዩም በዜናዎቹ እንዲሁም ደግሞ እኔ ኤደን ገረመው በመስተንግዶ ከመላው የአሜሪካ ድምጽ ባለሙያዎች ጋር በመሆን አብረ ሰናቸው አምሽተናል። በነገው ምሽት በመዝናኛ መርሃ ግብር እስከምንገናኝ ድረስ መልካም ምሽት ተናደሩ።